ለምሽቱ ሐኪሙን ይጠይቁ። የኩላሊት ጠጠር በመባል በሚታወቀው የህመም ሁኔታ ዙሪያ ከአድማጮች ለደረሱት ጥያቄ ነው አሉላ መልስ የሚያሰጠው በህመሙ ምንነትና ህክምና ላይ እንዲሁም ሌሎች ተያያዥ ርዕሶችን የሚያካትት ውይይትን የሚያደርገው የመጀመሪያውን ክፍል ነው ይዘ የቀረበው። በዚህ በዩናይትድ ስቴትስ በጆርጂያ ክፍል ሀገር አትላንታ ከተማ በሚገኘው ፔድሞንት ሆስፒታል የኩላሊት ልዩ ህክምና ባለሙያ ናቸው ዶክተር ተዋበ ግርማ ይባላሉ። ወደ ዝግጅት በልማድ የኩላሊት ጠጠር በመባል የሚታወቀውን የህመም ሁኔታ አስመልክቶ የቀረቡ ጥያቄዎች ናቸው። ከምንነቱ እስከ ህክምናው በሂደት ያሉትን በተከታታይ ፕሮግራሞቻችን እንቃኛለን። ለመሆኑ ይሄ የኩላሊት ጠጠር ይሄን ስያሜ ያሰጠው ተፈጥሮ ምንድን ነው እንደው ራሱ አመሰግናለሁ አሉላ። የኩላሊት ጠጠር እንዲገባን ለማድረግ የኩላሊትን ጥቅም ወይም የስራ ዘርፍ ማወቅ ያስፈልገናል። ኩላሊት በሰውነታችን ውስጥ ያለውን ደም በማጣራት ቆሻሻ ከሰውነታችን በሽንት አማካይነት እንዲወጣ የሚያደርግ አካል ነው። በሰውነት ውስጥ ያሉ ወሳኝ የሆኑ ንጥረ ነገሮችን ኤሌክትሮላይት የምንላቸውን በሚያስፈልገው መጠን እንዲኖር የሚያደርግ አካል ነው። የኩላሊት ጠጠር በሽንት ውስጥ ያሉ ንጥረ ነገሮች ወይም ሚኔራልስ ሰውነታችን ውስጥ ሲበዙ ከፈሳሻችን ጋር ሲወዳደር ማለት ነው የሚፈጠር ነው፣ ሁኔታ ነው፣ ሂደት ነው ልማችን ውስጥ የሚዘዋወሩ ንጥረ ነገሮችን ጨምሮ የኩላሊትን የማጣራትን ስራ ተከትሎ የሚፈጠረው ይሄ የኩላሊት ጠጠር በይዘት ያ ጠጠር የሚያደርገው ወይም እንደ ጠጠር ተፈጥሮ የኩላሊትን ስራ የሚያውከው ሁኔታ ያ ጠጠር የሚመስለው ነገር በሕክምና እንዲሟሟም ሆነ በቀዶ ጥገና እንዲወጣ ሲደረግ ምንድን ነው የሚገኘው? ብዙ አይነት የኩላሊት ጠጠሮች አሉ። በአብዛኛው የምናየው ግን ካልሲየም ኦግዛሊት የተባለ ንጥረ ነገር ያለው ነው። በሰማኒያ ፐርሰንት አካባቢ ይሆናል ይህ አይነት ጠጠር በብዙ ኩላሊት ጠጠር ያለባቸው ሰዎች ላይ። ሌላኛው ንጥረ ነገር ካልሲየም ፎስፌት የተባለው ነው። ይሄ ከአምስት እስከ አስር ፐርሰንት አካባቢ ያሉ የኩላሊት ጠጠሮችን ይይዛል። ሌላኛው ዩሪክ አሲድ የተባለ ኬሚካል ያለ ንጥረ ነገር ያላቸዋሉ እነሱ እንዲሁ ከአምስት እስከ አስር ፐርሰንት ያክላሉ። ሌላኛው ከዚህ ድም ከጠቀስኳቸው ትንሽ በዛ የሚለው ደግሞ ስትሩቫይት ስቶን ይባላል። የሶስት አይነት ንጥረ ነገሮችን የያዘ ነው። እነዚህ ከአስር እስከ አስራ አምስት ፐርሰንት ይሆናሉ እና አልፎ አልፎ በጣም ሬርሊ የምናያቸው ደግሞ የሲስቲን የተባሉ ጠጠሮች አሉ ከአንድ እስከ ሁለት ፐርሰንት የኩላሊት ጠጠር ያለባቸው ሰዎችን የሚያጠቁ ማለት ነው። እነኚህ ናቸው። በአብዛኛዎች የኩላሊት ጠጠር አይነቶች ውስጡ የኩላሊት ጠጠር የያዛቸው ብለን የምናስባቸው። ግን አንዳንዴ ትሽንት ውስጥ ያለ ሲትሬት የተባለ ንጥረ ነገርም አለመኖር እነኚህን ነገሮች አብረው እንዲጠራቀሙ አብረው ድንጋይ እንዲፈጥሩ ያደርጋቸዋል እና እነኚህ ነገሮች በብዛት መገኘት ብቻ ሳይሆን ሲትሬት የተባለው ነገር አለመኖርም እንዲሁ ለኩላሊት ጠጠር ሊያካለት መልካም። የኩላሊት ጠጠር የሚፈጠርበትንና የጠጠሩን ምንነት ጨምረው አብራርተውልናል ዶክተር ተዋበህ። ለዚህ ህመም ተጋልጠናል የሚል ስሜት ያደረባቸው ህሙማን በሰውነት ግራና ቀኝ በጎና ጎን፣ እንዲሁም ከጎድን በታች በሚሰማ የህመም ስቃይ፣ በሽንት መሽናት ወቅት የሚሰማ የህመም ስቃይን እንደ አመላካች አድርገው ይወስዳሉ። እነኚህ ምልክቶች የሌላ ህመም ምልክት ሊሆኑ ይችላሉ እና በዋናነት ለኩላሊት ጠጠር የተጋለጠ ወይም ኩላሊት ጠጠር በሰውነቱ እንዲፈጠር የተጋለጠ ሰው ምን አይነት ምልክቶችን ያሳያል? ያ የኩላሊት ጠጠርስ በኩላሊት ውስጥ ብቻ ነው የሚገኘው ወይስ በየትኞቹ አካባቢ በሰውነት ውስጥ ይፈጠራል? አዎ የኩላሊት ጠጠር ብዙ ምልክቶች ይኖሩታል። አንደኛውና ዋነኛው በጣም የሚያሰቃይ ህመም ነው። ሬናል ኮሊክ እንለዋለን እኛ በዚህ ቋንቋ ሕክምና ቋንቋ ና የሄደ የሚመጣ አይነት ሕመም የምጥ አይነት ሕመም ነው። ከምጥ ጋር ነው በአብዛኛው የምናወዳድረው በጣም በጣም ስለሚያም ማለት ነው። በአብዛኛው ጎን በኩል በኩላሊቶች በሚገኙበት አካባቢ ላይ ነው ይህ ሕመም የሚሆነው እና ያ ሕመም ጊዙ ደግሞ ወደ ውስጠኛው የእግራችን ክፍል ተመሳሳይ የህመም ስሜት ሊፈጥር ይችላል። ስንሸና ሕመም ይሰማናል። ደም ሽንት ውስጥ ሊታይ ይችላል የመሳሰሉት ጥቁ ትኩሳት የሽንት ኢንፌክሽን ደግሞ ከፈጠረ እንደዚህ ጥቁ ትኩሳት፣ ሽንት ሽንት ማለት የመሳሰሉት ነገሮች ሊፈጠሩ ይችላሉ። የኩላሊት ጠጠሩ በኩላሊት ላይ ብቻ ሳይሆን በሽንት ፊኛዎች ላይ በሽንት ቧንቧዎች ላይም የመሆን ሁኔታ አለው። በአብዛኛው እንደዚህ አይነት ስለኛ ሆኖ የሚፈጠረው እንዳውም ይህ ጠጠር ወደ ታች ወደ ሽንት ቧንቧ ውስጥ ሄዶች መውጣት ሲያቅተው በዛ ማለፍ ሲያቅተው ነው። ይህም የሚፈጠረው በአብዛኛው እንግዲህ መልካም በርከት ያሉ ጉዳዮችን አዛምዶ ማንሳት ይጠይቃል። በተለይ ለዚህ ህመም የተጋለጡ ሰዎች በምርመራ እስኪረጋገጥ ድረስ የሚኖረው ሂደት አንዳንድ ጊዜም ከህመሙ ስቃይ ብርታት የተነሳ መቋቋም የማይችሉበት የከፋ ሁኔታ ውስጥ የሚገቡበት አለና የህመሙ ስቃይ ቅድም ከምጥ ጋር ይመሳሰላል ብለዋል። በዋናነት ለዚህ ህመም የተጋለጡ ሰዎች የሚያሰጋቸው የህመሙ ስቃይ የሚፈጥረው ጉዳት ነው ወይስ ሌሎች እንደው በአደጋ የሚታዩ ሁኔታዎች ይኖር ይሆን? እሺ ህመሙን መቆጣጠር ያስፈልጋል። ያው በጣም ስለሚያም መቆጣጠር እስኪያቅታቸው ድረስ ሰዎች ራሳቸውን ድረስ የሚያደክም ህመም ሊሆን ይችላልና አንዱ እሱ ነው። ሌላው የሽንት ቧንቧ መዘጋት የኩላሊት እብጠት ይፈጥራል እና ያ የኩላሊት እብጠት ደግሞ ድንገተኛ የሆነ የኩላሊት በሽታን ወይም አኪት ኪድኒ ፌሊየር የምንለውን ሊፈጥር ይችላል እና ለዛ ነው ወደ ሐኪም መሄድ ሊያስፈልግ የሚችለው ህመሙ ሲበዛ ወይም ኢንፌክሽን ሲፈጥር ወይም ደግሞ እንዲሁ ህመሙ በበዛ ጊዜ በሚፈጠረው የሽንት ያለመውጣት የሚፈጠረውን የኩላሊት እብጠት ለመቀነስ ወደ ሐኪም ተሄዶ ቼክ መደረግ ያስፈልጋል። መልካም። መቼ ነው አንድ ህመምተኛ በዚህ ህመም ስጋት ሐኪም መጎብኘት ያለበት? ዋናዎቹም ምክንያቶች የሚከተሉት ሁኔታዎች ጋር አያይዘው መልሰዋል ዶክተር ተዋበ በሚቀጥለው ፕሮግራማችን የሚመለሱ በይደር የሚቀመጡ አንድ ሁለት ጥያቄዎች ላንሳ። ይህ የኩላሊት ጠጠር ከመፈጠሩ በፊት ሰዎች ሊከላከሉት የሚችሉት ጉዳይ ነው ወይ? እንዳይፈጠር ሊያደርጉ የሚችሉት ነገር አለ ወይ? ሕክምና ውስጥ ምን ይመስላል? የተከታይ ፕሮግራማችን ትኩረት ይሆናል። ለዛሬ ግን ዶክተር ተዋበ ከበደ የኩላሊት ሕክምና ልዩ ባለሙያ ለአድማጮች ጥያቄዎች ያልሰጡ ማብራሪያ ለጊዜው አመሰግናለሁ። በተከታይ ፕሮግራም ያገኙታለሁ። እግዜር ይስጥልኝ። አመሰግናለሁ።